ጋቢና ቪኦኤ ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በአፍሪካ የከባቢ አየር ለውጥን ተከትሎ የተከሰተው ኤልኒኞ ድርቅና የጎርፍ መጥለቅለቅ እያስከተለ ነው። ሚሊዮን 31.6 ሚሊዮን ሰው ነው የተጎዳው ገና ወደ 49 ሚሊዮን ሊያሻቅብ ይችላል። ብዙ ቅኝቶችና ጥናቶች እየተደረጉ ነው። የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ኤል ሀጂ አሲ ናቸው። በኢትዮጵያም እስካሁን 10 ነጥብ 2 ሚሊዮን ሰዎች በድርቅ ከግማሽ ሚሊዮን በላይ የሚሆኑ ደግሞ በጎርፍ ጉዳት ደርሶባቸዋል ይደርስባቸዋል ተብሎም ይታሰባል። ሁኔታው ምጣኔ ሀብቱንስ እንዴት ይጎዳል? ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት መና ሆነ ወይም ደግሞ ወደመ ማለት ነው። ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል። በትግራይ አሳ መብላት በተለይ በገጠር አካባቢዎች አልተለመደም በተከዜ ግድብና ወንዝ ዙሪያ ይህንን ለመለወጥ ስራ ተጀምሯል። ኩሬዎች እየፈጠር ምርትና ምርታማነትን መጨመር ይቻላል። በተለይም የተከዜ የአየሩ ሁኔታ ለአሳ ማምረትና ማራባት በጣም ምቹ ሁኔታ ስለፈጠረልን እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው። በትናንትናው ዕለት ያቀረብንላችሁ ወጣት ልብስ ሰፊ ፍቅርተ አዲስ አዲስ ደግሞ ባህላዊ ሸማን ለሀገር ውስጥና ለውጭ ገበያ ታቀርባለች። ብዙ ጊዜ እኔ የሚሰራቸው ዲዛይነሮች የሚጠቀሙት የኢትዮጵያን ባህል ሊያንፀባርቅ የሚችል ደቅ ኮንቴምፖራሪ አሁን እዚ ጊዜ ሊለበስ የሚችል ነገር የሚፈልጉ ናቸው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በዛሬ ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር ከእይታ ተሰውሮ የነበረው የግብጽ አየር መንገድ አውሮፕላን መውደቁን የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ አረጋግጠዋል። ባለሙያዎች ለአውሮፕላኑ መከስከስ ምክንያት አንዱ የአሸባሪዎች ጥቃት ሊሆን እንደሚችል እየተናገሩ ባሉበት ወቅት ፕሬዚዳንት ፍራንሷ አደጋው የሽብር አይደለም ብለዋል። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ ጥያቄዎች በኤርፖርት ሴኩሪቲ ላይ እያነጣጠሩ መሆናቸውን ይጠቁማል። ቻይና በዋሽንግተን ጠረፌ ግዛቴ ላይ ጠጋ ብላ የምታካሄደውን ቅኝት በአስቸኳይ ታቁም ስትል በመጠየቅ ላይ ናት። ይህ የቻይና ጥያቄ የመጣው የዩናይትድ ስቴትስ የመከላከያ ሚኒስቴር ሁለት የቻይና ተዋጊ ጀቶች እና የዩናይትድ ስቴትስ ወታደራዊ አውሮፕላን አስጊ ሁኔታ ውስጥ ገብተው ነበር ሲል ማስታወቁን ተከትሎ ነው። ከትላንት ወዲያም ማክሰኞ በደቡብ ቻይና ባህር አለም አቀፍ የአየር ክልል ላይ ወትሯዊ የጥበቃ በረራ ላይ እንደነበር የዩናይትድ ስቴትስ የስለል አውሮፕላን በሁለት የቻይና ተዋጊ ጀቶች ከበው መንገድ እንደዘጉበት የሰጠውን መግለጫ ተከትሎ ነው። የቻይና የውጭ ጉዳይ በበኩሉ የዩናይትድ ስቴትስ የመከላከያ ሚኒስቴር መግለጫ እውነት አይደለም ሲል አስተባብሏል። ወደ ኢትዮጵያ ስንመለስ የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አህመድ ናስር ከዚህ ዓለም በሞት ተለይተዋል። አቶ አህመድ ክልሉን ከ2001 ዓ ም ጀምሮ መምራታቸው ተገልጿል። በ1957 ዓ ም በኦሮሚያ ክልል ፈንታሌ ወረዳ ጠዴቻ መልካ ቀበሌ የተወለዱት አቶ አህመድ ናስር ባደረባቸው የኩላሊት ህመም በሀገር ውስጥና በህንድ ሲረዱ ከቆዩ በኋላ ትላንት ሌሊት በ51 ዓመታቸው አርፈዋል። የቀብራቸው ስነስርዓት ነገ እንደሚፈጸም የኢትዮጵያ መገናኛ ብዙኃን ዘግበዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በደቡባዊ አፍሪካ ቀጠና ለድርቅ አመሻሽ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ይሆናል ተብሎ ቀድሞ ከተገመተው ይበልጣል ሲሉ የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ኤልሃጅ አህሲ አስታውቀዋል። ሊደርስ የሚገባው የአጣዳፊ እርዳታ መጠን በቂ እንዳልሆነ ለአሜሪካ ድምጽ ሬዲዮ ገልጸዋል። ሰለሞን አባተ ዝርዝሩን ይዟል። በደቡባዊ አፍሪካ ቀጣና ለድርቅ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ቀድሞ ይሆናል ተብሎ ከተገመተው ይበልጣል ብለዋል። አልሐጅ አህሲ አህሲ የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ናቸው። የአጣዳፊ እርዳታው መጠን በቂ እንዳልሆነና ችግሩን የመሸከም አቅም ወይም የተለማጭነቱና የመሠረተ ልማት ችግሮችም ትኩረትና የተግባር እርምጃ የሚፈልጉ መሆናቸውን ሚስተር አህሲ አሳስበዋል። ይህ የደቡባዊ አፍሪቃ የበረታ ድርቅ ከመርገቡ በፊት እንዲያውም እየተባባሰ እንደሚሄድ መስክ ላይ ያሉ ግብረሰናይ ድርጅቶች በብርቱ እየጎተጎቱ ናቸው። ዓለምን በተለያዩ የአየር ጠባይ ክስተቶች እየመታ ያለው ኤልኒኞ ከደቡቡ የአፍሪቃ ክፍል የበዛውን በከፋ ድርቅና ድርቁንም ተከትሎ በበዛ የጎርፍ መጥለቅለቅ እየናጠና እያንገላታ ይገኛል። እስከ ዛሬ 32 ሚሊየን ሰው ተጎድቷል። ቁጥሩ እየጨመረ ይሄዳል። We are talking about 31.6 31.6 ሚሊዮን ሰው ነው የተጎዳው። ገና ወደ 49 ሚሊዮን ሊያሻቅብ ይችላል። ብዙ ቅኝቶችና ጥናቶች እየተደረጉ ነው። ስለዚህ ነው ቁጥሩ ሽቅብና ቁልቁል ሲዋዥቅ የምትሰሙት። ዋና ጸሐፊ አህሲ ማላዊና ዚምባብዌ ውስጥ በድርቁ በከፋ ሁኔታ ተጎድተዋል የተባሉ አካባቢዎችን ጎብኝተው እንደተመለሱ ለቪኦኤ ከሰጡት ቃል የተወሰደ ነው የሰማችሁት። ቀውሱ የመታቸው የየአካባቢው ሰዎች ሁኔታ መንፈሳቸውን እንደናጠው ተናግረዋል። ሚስተር አህሲ የደረሰባቸው መከራ ብቻ ሳይሆን ጽናታቸው ብርቱ፣ ተስፋቸውና ለራሳቸው ያላቸው ክብር በእጅጉ አስደንቆኛል ብለዋል። አንዲት በዚያ ሁሉ ችግርና መከራ ውስጥ ያለች እናት ልጆቿ ሰው ፊት ንጹሕ ሆነው እንዲቀርቡ ስትል ያለቻትን እዚህ ግባ የማትባል ሽርፍራፊ ጥሪት ሰባስባ ሳሙና ስትገዛ ማየታቸው ልባቸውን እንዳሞቀው ተናግረዋል። አንድ የደረቀ ጅረት መውረጃ መሬት ከአንድ ሰዓት በላይ ቆፍሮ አንድ ሁለት ኮዳ የምታህልን ጥፍጣፊ ውሃ ይዞ የተመለሰ ሰው ማግኘታቸውንና የሚያሳድርበትን የስሜት መጎሳቆል ለማሳየት ሞክረዋል። ለዚህ አይነቱ ቀውስ ማቃለያ እንዲረዳ ፌዴሬሽናቸው የ112 ሚሊዮን ዶላር ወጪ መመደቡን አህሲ ሰሞኑን አስታውቀዋል። ጥረቱ የየአካባቢው ማኅበረሰቦች መጪ ችግሮችን እንዴት መጋፈጥ እንደሚኖርባቸውና እንዴት መቋቋም እንደሚችሉ ማሳወቂያና መርጃ ሥራዎችንም እንደሚያካትት የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ አልሃጅ አህሲ አመልክተዋል። ራረን ጋቢናቪኤሽን ጋቢናላሻንላሻላሻ ኢትዮጵያ ኤል ሊኞ የአየር ጸባይ ለውጥ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብና የጎርፍ አደጋ አስከስቷል። ከ10.2 ሚሊዮን በላይ የሚሆኑ ዜጎች ናቸው በድርቅና በጎርፍ የተጠቁት። የዚህ ሁሉ የዞረ ድምር ታዲያ በምጣኔ ሀብቱ ላይ ምን አይነት ጫና አሳድሯል? በሚል እየጠየቅን ነው። በዚህ ዓመት የኢትዮጵያ እድገት ከነበረበት ሁለት ዲጂት ዝቅ ብሎ ወደ 4.5 ከመቶ እንደሚያድግ የዓለም የገንዘብ ድርጅት በሚያዝያ ወር ይፋ ማድረጉ ይታወሳል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ ተቋማት የሰሩትን ዶክተር አክሎግ ቢራራን ትናንት ምሽት ማብራሪያ እንዲሰጡን ጋብዘናል። ቀጣይና የመጨረሻውን ክፍል እናሰማችሁ። የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እናጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍ እና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም። የውጭ እርዳታ እና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም። በበኩሌ እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብዓቶችን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታን ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ፣ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድነው? አገሪቱ ህዝቧ መቶ አንድ ሚሊዮን ደርሷል። መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት። እንግዲህ ከልማቱ አንጻር ደግሞ የመሰረተ ልማትና የአገልግሎት ዘርፉ ላይ መንግስት መንገድ ይሰራል፣ ግድቦች ይሰራል፣ የመሳሰሉ ልማቶች አሉ። በዚህ መልኩ ሁለት አይነት ተጽዕኖ እያሳደረ እንደሆነ ነው የኢትዮጵያ መንግስት ባለስልጣናትም የሚጠቅሱት። አንደኛው እንግዲህ ሀብቱን ወይም ደግሞ በዚህ ልማት ላይ ሊውል የሚችለውን ሀብት ወደ አስቸኳይ እርዳታና ወደ መልሶ ማቋቋም መውሰዱ፣ ሁለተኛ ደግሞ የጎርፍ አደጋዎች ራሳቸው በመሰረተ ልማት ላይ ድልድዮችን ያፈርሳሉ፣ መንገዶችን ይሰብራሉ። በዚህ ዙሪያ የኢትዮጵያ የትራንስፖርት ሚኒስቴር ቃል አቀባይ አቶ ሳምሶን ወንድሙ ያሉትን እናሰማ ያልጠበቀ ዝናብ ተከትሎ በመጣው ከፍተኛ ጎርፍ አንዳንድ በተወሰኑ የመንገድ ክፍሎች ላይ ጉዳት ደርሷል። ለአብነት ምናልባት ከሻሸመኔ ወደ አላባ በሚወስደው መስመር ላይ ከሻሸመኔ የአምስት ኪሎ ሜትር ርቀት ላይ ጎርፍ ምክንያት መንገድ የተወሰነ መንገድ ክፍል የመደርነት አደጋ ደርሶበታል። እንግዲህ ይህን ችግር ከመፍታት አኳያ ከአጭር ጊዜ አኳያ ተለዋጭ መንገድ ተሰርቶ ተሽከርካሪዎች በተለዋጭ መንገድ አስተማማኝ በሆነ መልኩ እየተጠቀሙ ነው የሚገኙት። ዘለቄታዊ መፍትሄ ለመስጠት ግን ባለሙያዎች አሁን ጥናት እያካሄዱ ነው የሚገኙት በቀጣይ ጭር ቀናት ምላሽ በመ ለመስጠት የጥገና ስራው ወይም የዘለቄታዊ መፍትሄ ለመስጠት የዋና መንገዱ የጥገና ስራ ይከናወናል ማለት ነው። ከዛም ባለፈም በዚህ ወደ ሸዋሮቢት መስመርም መስመር እንደዚህ ጎርፍ ተወሰነ ደለል በማምጣት መንገዱ ላይ የመዝጋት ሁኔታዎች ተከስተው ነበር። እሱንም በመጥረግ አሁን ለተሽከርካሪ አገልግሎት ሙሉ ለሙሉ ክፍት ለማድረግ ተችሏል። በተወሰነ መልኩም ወደ ታጀራ መስመር እንደዚሁ ጎርፍን ተከትሎ ጉዳቶች ደርሰዋል። ዶክተር አክሎግ አጠር ያለች ጥያቄ እዚህ ላይ ላንሳና ውይይታችንን እንጨርሳለን። ሀብተ ልማት ምጣኔ ኪሳራ በአጠቃላይ ምጣኔ ሀብት ላይ ያለው ተጽዕኖ ምንድን ነው? ድርቅ በሚኖርበት ጊዜ የሚወድ ሀብት አለ። ጎርፍ ሲመጣ መንገዶች በላሻሉ፣ ድልድዮች ይፈራርሳሉ። እነዚህም መልሶ መስራት ያስፈልጋል ማለት ነው። ስለዚህ መንግስት ያወጣው ኢንቨስትመንት ወይም ህዝብ ያወጣው ኢንቨስትመንት ምን ሆነ ወይም ደግሞ ወደም ማለት ነው። ይህንን ላለማድረግ የሚቻልባቸው ዘዴዎች አሉ ወይ ወይስ የሉም ወይ ብሎ መጠየቅ ያስፈልጋል። ከሌሎች ሀገሮችም ለመማር የምንችለው ምንድን ነው? ሕብረተሰቡ አቅሙ ጠንካራ ከሆነ የኢኮኖሚው የምርት የእርሻ ሆነ ወይም ደግሞ የአገልግሎት ወይም ደግሞ ሌላ ከእንትን ከመሰረተ ልማት ጋር ከተያያዘ ሬዚሊየንስ እየተፈጠረ ሊሄድ ይችላል። ኢትዮጵያ ይሄን ለማድረግ ችሎታ አላት። እምቅ የሆነ አቅም አለ። ህዝቡ ታታሪ ነው። ህዝቡ አስተዋይ ነው። በቀላሉ በአጭር ጊዜ ለመማር የሚችል ህዝብ ነው ያለው። ስለዚህ ይቻላል የሚል እምነት ነው ያለኝ። ነገር ግን የፖሊሲ ኢንተርቬንሽኑ ከፖለቲካ ቁጥጥር ውጭ መሆኑ ይኖርበታል። ህዝቡ ተሳትፎ እንዲኖረው ያስፈልጋል። ህዝቡ የሚሰጠውን ግብአት ይህን ብናደረግ ይሻላል በሚባልበት ጊዜ መንግስት ደግሞ ይህን መቀበል ይኖርበታል። ከሌሎችም ሀገሮች ለመማር ፈቃደኛ መሆን ይኖርበታል። በግትር እንዲሁ መንገድ ስለተሰራ ብቻ መንገዱ ተሰርቷል፣ ስለዚህ እድገት አለ ብሎ ለመናገር አይቻልም። በጣም ነው የማመሰግነው ዶክተር አክሎክ ቢራራ ለሰጡ ማብራሪያ አመሰግናለሁ። በጣም አመሰግናለሁ አቶ ሄኖክ።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 በአጭር ሞገድ በ19 ሜትር ባንድ እንዲሁም በ49 ሜትር ባንድ ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ ታገኙናላችሁ። አሁን አት ቪኦኤ አማህሪክ ላይ በፌስቡክ አቡሽ ተስፋዬ፣ አሁን ቪኦኤ በእጄ ገባ ተመችቶኛል፣ ይመቻችሁ ብሎናል። ይመች አቡሽ

ما دل ما دل ما شوير ወደ ተከታዩ ዘገባችን እናልፋለን። በዓለም ዙሪያ 200 ሺ ልጃገረዶች ለህይወታቸው አደገኛ የሆነ ግርዛት ይከናወንባቸዋል። ይህንን ሁኔታ ለመለወጥ የዓለም የጤና ድርጅት በተለይ ሐኪሞች ሊከተሏቸው የሚገቡ የነፍስ አድን መመሪያዎችን ይፋ አድርጓል። ሊሳ ሽላይን ከጄኔቫ ያሰናዳቸውን መስታወት አረገው ይዛለች። የዓለም የጤና ድርጅት በየአመቱ እድሜያቸው ከ15 ዓመት በታች የሆኑ ወደ ሶስት ሚሊዮን የሚጠጉ ልጃገረዶችና ሴቶች ያለ ፍላጎታቸው ግርዛት እንደሚፈጸምባቸው ይፋ አድርጓል። ይህ ቁጥር ከዚህ ቀደም ከነበሩት ጋር ሲደመር ከ200 ሚሊዮን በላይ ልጃገረድና ሴቶችን የድርጊቱ ሰለባዎች ያደርጋል። የሴት ልጅ ግርዛት በእስያና መካከለኛው ምስራቅን ጨምሮ በሰላሳ የአፍሪካ ሀገሮች በስፋት እየተፈጸመ ይገኛል። ቁጥሩ ከጊዜ ወደ ጊዜ እየጨመረ በመጣው ፍልሰተኛና ስደተኛ ምክንያትም በአውሮፓና ሰሜን አሜሪካም በግርዛት የተጎዱ ልጃገረዶችንና ሴቶችን ቁጥር አበራክቷል። የዓለም አቀፉ የጤና ድርጅት ደብሊው ኤች ኦ የማህበረሰብ የስነ ልቦና ጤና ምርምር አስተባባሪ ሌል የሴት ልጅ ግርዛት የሚያስከትለው ህመምና ከፍተኛ የደም መፍሰስ ችግር እስከ ሞት እንደሚያደርስ አስረግጠው ተናግረዋል። ስ ሪስክስ ዱሪንግ ፕሬግናንሲ በወሊድ ወቅት በሚፈጠረው የሰውነት መጎዳትም የሚወለዱትን ህጻናት ሕይወት እስከ ማጣት ይደርሳል። በሴቶቹም ላይ ለረጅም ጊዜ የማይድን የስነ አእምሮ መታወክ ጭንቀትና ያለመረጋጋት ችግር በከፍተኛ ሁኔታ ይደርስባቸው። ዓለም አቀፉ የጤና ድርጅት እንዳስታወቀው የጤና ባለሙያዎች የሴት ልጅ ግርዛት የደረሰባቸውን ልጃገረዶችና ሴቶች እንዴት መንከባከብ እንዳለባቸው በትክክል አልተረዱም። የጤና ተቋማቱ ውሳኔ ከእርግዝናና ከወሊድ ጋር ተያይዘው የሚመጡ የማህፀን ችግሮችን ማከምና መከላከል እንዲሁም በአእምሮ ጭንቀትና ድብታ የታወቁ ሴቶችን መርዳትን ይጨምራል። መመሪያው በተጨማሪም የሴቶችን ግርዛት ከህክምና ጋር የተያያዘ ማድረግንም ያስጠነቅቃል። የአለም አቀፉ የጤና ድርጅት የጤና ባለሙያ ዶሪስ ቹ እንዳሉት ዶክተሮች ከቤተሰብ የሚመጣውን የሴት ልጅ ግርዛት ፍላጎትን መከልከል አለባቸው። የሴት ልጅ ግርዛት ልንተገብረው የማይገባ ድርጊት ነው። ከሕክምና ህግም የሚቃረን ጎጂ ድርጊት ነው። የሴት ልጅ ግርዛት በሕክምና ተቋማት የማይተገበር ከጥቅሙ ጉዳቱ ያመዘነ ተግባር ነው። እንደ ሕክምና አገልግሎት ሰጪነታችን ይህንን ተግባር ማስቆም አለብን። እንደ ዓለም አቀፉ የጤና ድርጅት አዲሱ መመሪያ መሰረት በስፋት የሚተገበረውን የሴት ልጅ ግርዛት ለማስቆም ምን ያህል ጎጂ ድርጊት እንደሆነና ከግርዛቱ ጋር በተያያዘ የሚደርሰውን የጤና ችግር በግልጽና በስፋት ለማስተማር ይረዳል። አሁን ወደ ትግራይ እናመራለን። የመቀለ ዩኒቨርሲቲ በተከዜ ግድብ ላይ የአሳ ልማት ለማርባት የሚያስችል ምርምር እያካሄደ ይገኛል። በዩኒቨርስቲው የድረ ምረቃ ፕሮግራሞች እና የምርምር ዳይሬክተር ፕሮፌሰር ታደሰ ደጀኔ በተከዜ ግድብ ላይ አምስት አይነት የአሳ ዝርያዎች መገኘታቸውን ለግርማይ ገብሩ ገልጸዋል። በኢትዮጵያ ውስጥ የአሳ ምርት በብዙ ቦታ የታወቀ ነው። ወደ ባህር ዳር አካባቢ ስንሄድ አሁን በጣም ይፈልጋል። አርባ ምንጭ አካባቢ እነዚህ ሐይቆች ወዳሉበት አካባቢ ስንሄድ የታወቀ ነው። ለየት ያለ ነገር የምናየው ትግራይ ስንመጣ ነው። ትግራይ ውስጥ ግን የአሳ ምርት ብዙም ቀደም ሲል ያልነበረ አሁን በቅርብ ጊዜ ወዲህ በአካባቢ ባሉ ግድቦች እየተሰሩ ስለመጡ በተለያየ ቦታ ላይ እየመጣ እንዲሁም ሀሸንጌ ላይ ቢሆን ከቅርብ ጊዜ ወዲህ ነው አሳ የጀመረው። ስለዚህ ባህሉ አልነበረም እና በገጠር አካባቢ ላይ ትንሽ ችግር ነበር። በከተማ አካባቢ ግን ያው አሳ እንዲያውም በእጥረት ነው የሚታየው እና አሳ በአካባቢያችን በተለይ የትግራይ ሁኔታ ካልሆነ በስተቀር ወደ አብዛኞቹ የኢትዮጵያ ክፍሎች የሚበላ ምግብና ተፈላጊነቱም ከፍተኛ መሆኑን ግልጽ ነው። አሁን ኢትዮጵያ ውስጥ የአሳን ምርት ከፍ የሚያደርጉ የአካባቢ ሁኔታዎች የሚወስኑ ነገሮች አሉ። አሁን ከአካባቢ ሁኔታ ጋር ስናየው የአሳ ምርት ከፍተኛ የሚታዩበት አካባቢ አሳ እርግጥ ነው በውሃ ካለ የአሳ ዝርያውን በአካባቢ ካለ አሳ ማግኘት እንችላለን በየትኛውም። ነገር ግን አሳ ለመራባት አስፈላጊ ሁኔታዎች አሉ። አስፈላጊ ከሆኑት ሁኔታዎች ውስጥ ምግብ እንዳለው ነው ማለት ነው። ከዚህ በተጨማሪ ግን የውሃው የሙቀት መጠን ተማጣኝ ካልሆነ አሳ መራባት አይችልም። ስለዚህ ስንመለከት አሁን በኢትዮጵያ በሀገራችን ላይ በብዙ ቦታ ላይ አሳ አለ። አሁን በትግራይም በብዙዎች ወደ ከሰባ በላይ ግድቦች አሉ። ወደ አስር የሚሆን አሳ አለባቸው። ይሁን እንጂ አሳን በስፋት እና በብዛት በጥሩ ሁኔታ መራባት የሚያስችለው ግን የሙቀት መጠን ከ22 ዲግሪ ሴንቲግሬድ እስከ 29 ባለው ዲግሪ ሴንቲግሬድ ውስጥ የውሃ ሙቀት ጥሩ ከሆነ ዓመትም ሙሉ አሳ ማራባት ይቻላል። ይህ ነው ትልቁ በተለይም አሁን በዚህ በትግራይ በትከዘ ላይ ያየነው ከሌሎች የኢትዮጵያ ሁኔታዎች እ የአርባ ምንጭ አይነት ማለት ነው ጥሩ ሁኔታ አለው ተብሎ የምትገምተው የውሃው መጠን ሁልጊዜ ከ23 እስከ 26 የሚደርስ በመሆኑ አሳ በብዛት እና በስፋት ለማምረት ምቹ ሁኔታዎች እንደተፈጠረ እናያለን። በተከዜ ወንዝ በተለይ ደግሞ በተከዜ ወንዝ ላይ በተሰራው ግድብ ጥናት እያካሄዳችሁ ነው ያላችሁት? የአሳን ምርት ከፍ ለማድረግ አሁን የተለየ ዘመናዊ የሆነ አሰራር ለማስጀመር የታሰበ አለ? በመቀሌ ዩኒቨርሲቲ በኩል እየተደረገ ያለው ትልቁ ጥናት ተከዜ ግድቡ ወደ 16 ሄክታር ነው ያለው። በተለይም ወደ ትግራይ በኩል ስናየው ደግሞ 1600 ሄክታር ነው ያለው። ይህ ውሃው የቆዳ ስፋት ማለት ነው። በዚህ በቆዳ ስፋት ላይ በባህላዊ መንገድ ብቻ ከመጠቀም ይሄንን በዘመናዊ መንገድ መደገፍ ነው ያለውን ሳናጣ ማለት ነው። ፖንዶች ወይም ኩሌዎች እየፈጠርክ ምርትና ምርታማነትን መጨመር ይቻላል። እና እነዚህ ቴክኖሎጂ ናቸው። አሁን የግድ በተለይም የተከዜ የአየሩ ሁኔታ ለአሳ ማምረት እና ማራባት በጣም ምቹ ሁኔታ ስለፈጠረልን፣ እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው የአሳ ልማትና በውሃ ላይ እርሻ የሚለውን ማስፋፋት አስፈላጊ ስለሆነ ወደዚህ ቴክኖሎጂ መግባቱ አስፈላጊ ሆኖት አግኝተ ነዋል ኢትዮጵያ ውስጥ ያለው የአሳ ዝርያ ይታወቃል። ምን ያህል ዝርያዎች እንዳሉ ለምግብነት የሚውሉ ተብሎ ሊከፋፈሉ ይችላሉ። አሳዎች አሁን ብዙዎቹ ከነዚህ ጋራ ከምንላቸው ጠቃቅን አሳዎች በስተቀር እነሱም ስላልተለመዱ ነው በሰርዲን የሚያሸቃቸው በሙሉ አሳዎች ግን የሚበሉ ናቸው። ኢትዮጵያ ውስጥ ያሉት እና ዝርያው ራሱ በዚህ በተከዜ ውስጥ እንኳ በሌሎች ሪሰርቸሮች እንደተጠና ወደ አስራ ሶስት አይነት ዝርያ ያላቸው አሳዎች እንዳሉ አይተናል። እኛም በምናጠናበት ጊዜ ወደ አምስት የሚጠጉ የአሳ ዝርያዎች አሉ። በእኛም አሁን ሪከርድ ያደረግናቸው የአሳ ምግብ በአብዛኛው ጥንቃቄ እንደሚሻ ነው የሚገለጸውና ምናልባት ከአሳ ምርትና አጠቃቀም ጋር ተያይዞ መደረግ ስላለባቸው ጥንቃቄዎች ከሙያ አንጻር የሚጠቅሱት ነገር ካለ አሳ እርግጥ በቀላሉ ሊበላሽ ስለሚችል ነው እንጂ ብዙም አስቸጋሪ ነገርም አይደለም። ሁልጊዜ በማቀዝቀዣ መቀመጥ አለበት። ይሄ ከተቀመጠ አሳ መቼውም ቢሆን የፈለገው ጊዜ መቀመጥ ይችላል። የሚበላሽ ምግብም አይደለም። ዞሮ ዞሮ ይሄን ዘይቱና ሌሎች ነገር ለመጥበሻዎች የመጠቀም ካልሆነ መስጠቀር አሁን በትልቅ ሆቴሎች የትም ቦታውን ከውጭን ከፈለገ ማመጣው የትልቅ ሆቴሎች አሁን የአሳ እንትኖች ይኖራሉ። ስለዚህ አሳ ብዙም የሚያስፈራ ምክም አለም። በተለይ አሁን ባለነበት በዚህ በተከዚ አካባቢ ያለው ገበሬ ማህበሮች አካባቢ ላይ ይበላሉ ቀጣስ። ስለዚህ ብዙም እንደምትለው የሚያስፈራ ነገር የለውም እና ማቀዝቀዣ እስካለ ድረስ አሳ ሁልጊዜ በማቀዝቀዣ አስቀምጠህ መጠቀም ይቻላል። ዶክተር ታደሰ ደጀኔ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ፍቅር ታዲስ ትባላለች። የፍቅር ዲዛይን ባለቤትና መስራች ናት። የመጀመሪያ ዲግሪ እንዲሁም የከፍተኛ ትምህርቷን በሳይኮሎጂ አጠናቃለች። በሙያውም ከተወሰኑ ዓመታት በኋላ ከሰራች በኋላ ወደምትወደው የልብስ ስፌትና ቅድ እንዲሁም የልብስ ዲዛይን ፈጠራ ላይ አሁን በመስራት ላይ ትገኛለች። የምትሰራቸው ልብሶች የኢትዮጵያ የባህል ልብስን መሰረት ያደረገ ነው። በዚህ ምክንያት በባህላዊ ሽመና ላይ ከተሰማሩ ቤተሰቦች ጋር የስራ ግንኙነት የታዘበችውን የህጻናት የጉልበት ብዝበዛ ላይ በሙያዋ ከፍተኛ እንቅስቃሴ በማድረግ ላይ ትገኛለች። ከትላንት የቀጠለ አጭር ቆይታ ዛሬም ይኖረናል። በሂደቱ አንዱ ትልቅ ነገር አግኝተናል ብዬ የማስበው ምንድን ነው፣ ሁሉም ሰው ተጠያቂ ከሆነ ሁሉም ሰው መጠየቅ ተጀመረ እና የህጻናት ጉልበት ብዝበዛ ትክክል አይደለም፣ ለትክክለኛ ሰው በደንብ የሚሰራውን ሰው ከፍለን ልጆች ወደ ትምህርት መማር አለባቸው ብሎ የሚቆም ዲዛይነር ከተሰበሰበ እኛ ከሆነ ያንን ጨርቆችም ሆነ ጥለቶች የምንገዛው ኢንዱስትሪውን በተሻለ መንገድ በአሶሴሽን መድረስ ይቻላል ብለን እናስባለን እና ይሄንን ደግሞ ከመንግስት አካላት ጋር ከተለያዩ ኤን ጂ ኦዎች ጋር ሚዳ ከሚባል በጣም ከቻይልድ ሌበር ጋር እና እንዲሁም ከሽመና ጋር የሚሰሩ ኤን ጂ ኦዎች ጋር ሆነን አንድ ላይ በጣም ትልቅ ስራ እየተሰራ ነው። እና ከዛ ጊዜ ጀምሮ ብዙ ኢቮልቭ አድርጎ እዚህ ድረስ በመምጣቱ አንዱም በጣም ደስ ይለኛል። የፋሽን ዲዛይነር ባለሙያዎች ማህበርም በጣም ትልቅ ቦታ ሚደርስ እና ትልቅ ራዕይ ያለው እንደሆነ አሁንም እያደረቀ ነው። እሺ፣ ከዚሁ ሳንወጣ የምትሰሪያቸውን ስራዎች የምትጠቀሚባቸው የጨርቅ አይነቶች እና አንድ ልብስ ዲዛይን አድርጎ ለመጨረስ ምን ያህል ጊዜ እንደሚፈጅብሽ ዲዛይን ለማድረግ በጣም ትንሽ ጊዜ ነው የሚፈጅብኝ። የሆነ ልዩ ስሜት የፈጠረብኝ ነገር ሊሆን ይችላል፣ ከባህል ሊሆን ይችላል፣ ከተፈጥሮ ይችላል። የሆነ ነገር አይና እንዴትም እንደሚመታ አላውቀውም። ብዙ ጊዜ በቀልብ የሰራው ነገር ነው በኋላ ተሳስቦ እንደ ኮሌክሽን የሚወጣው እና ብዙ ጊዜ ዲዛይን ሳደረግና ልክ ቦታ ላይ ተስተካክሎ ከመጣ ብዙም ሰዓት አይፈጅብኝም። ያንን ስራ ግን ሰርቶ ለማውጣት ከዛ ደግሞ አንድ ዲዛይን ሰርቶ ማውጣት ብዙ ጊዜ እስከ ሶስት ሰዓት ሊፈጅ ይችላል። ያችን አይዲያ ነገር ግን ያንን ልብስ ተስተካክሎ ለሰው ስሜት ትክክል ነው ወይ ይመቻል ወይ ጨርቁ ተስተካክሎ ታይቶ ለብሰ ነው አስተካክለን ከምንሄድ ብዙ ጊዜ ጊዜ ይፈጃል። ብዙ ጊዜ እንዴት ነው የምናደርገው ለስድስት ወር በፊት የምናሳየውን ቀድመን እናውቅ ብለን ስለዚህ ብዙ ጊዜ አንድ አዲስ ኮሌክሽን ስንሰራ ከሶስት እስከ ስድስት ወር ሊፈጅብን ይችላል። መጨረሻ ላይ በፋሽን ሾው እናሳየዋለን። ተጠቃሚዎችሽስ ምን አይነት ሰዎች ናቸው? በአብዛኛው ብዙ ጊዜ እኔ የምሰራቸውን ዲዛይኖች የሚጠቀሙት የኢትዮጵያን ባህል ሊያንጸባርቅ የሚችል ግን ኮንቶምፖራሪ አሁን እዚህ ጊዜ ሊለበስ የሚችል ነገር የሚፈልጉ ናቸው ከአስራ ስድስት እስከ ሀያ አራት ሀያ አምስት ያሉ ልጆች ብዙ ጊዜ የዩኒቨርሲቲም ሆነ የሃይስኩል ግራጁዌሽናቸው ላይ የሚለብስ ልጆች አሉ። እንዲሁም ለሰርግ ለኦኬዥን ደግሞ የሚሆኑ እስከ አርባ አምስት ያሉ ሰዎች አሉ። እሺ፣ ፍቅርተ በዚህ ሙያ ለወደፊት ምን ለመስራት ታስቢያለሽ? እስካሁን ድረስ ብዙም ያው፣ ለእኔ ዲዛይን ማለት የራሴን ያለውን ነገር የምገልጽበት መንገድ ነው እና ምንድን ነው የምፈልገው፣ ምንድን ነው መናገር የምፈልገው፣ እንዴት ነው መስራት የምፈልገው፣ እንዴት ነው ከኢንዱስትሪ ጋር መገናኘት የሚፈልገው በምን መንገድ ለአምርት ምን ነገር ልስራ የሚለውን ራሴ ምን የነበረ ጊዜ ነበረ። አሁን ግን ይህንን ነገር አውቀን ማን ሆን እንደምንፈልግ በአይነት መንገድ መቅረብ እንደምንፈልግ አውቀናል እና ከዚህ በኋላ ወርልድ ዋይድ የታወቀ ኢንተርናሽናል የሆነ ሆነው የኢትዮጵያን የሚያምር ባህል እንዲሁም ልዩ የሆኑ ፕሮዳክሽን ሲስተሞችን በማሳየት ወር ክላስ የሆነ ዲዛይን ለአገር ውስጥ ለኢንተርናሽናል ማቅረብ ነው። ከኛ ጋር የሚሰሩት ሰዎች በሁሉም መንገድ ላይ ሰክሰስፉል ሆነው ቤተሰቦቻቸው ጥሩ ሆነው ልክ እኛ እንደምንፈልገው በዛው መንገድ እንዲያድጉ የሚረዳ ሲስተም ፈልጎ እያንዳንዱ ፕሮዳክሽናችን ያንን ነገር እንዲያደርጉ አዘ ማገዝ የሚችል ሲስተም፣ ያን ማገዝ የሚችል ሞዴል እንዲሆን ኢትዮጵያን ማስጠራት እንፈልጋለን እና የፍቅር ለወደፊቱ ኢንተርናሽናሊ ኖን ብራንድ آنهایی oh, که no, የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ያው ለፍቅርተም ስኬትን እንመኝላታለን። እናንተ ማስተያየቶቻችሁን አድርሱን አት ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ስጡ። ስናስተናግዳችሁ ያመሸነውን የመስታወት አጣቀውና ሄኖክ ሰማግዜር ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።